ባለፈው ወር በመቀሌ ኩሃ ክፍለ ከተማ ግርግር ለመፍጠር ሲንቀሳቀሱ አገኘኋቸው ሲል ፖሊስ ቁጥጥር ስር ያዋላቸውን አስራ አንድ ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ባዘዘው መሰረት ትናንት ተፈተዋል። በእስር ላይ ሳሉ ግን እንግልት ደርሶብናል ይላሉ። የመቀሌው ዘጋቢያችን ሙልጌታ አጽበሀ ከተከሳሾቹ መካከል ሁለቱን አነጋግሮ ተከታዩን አጠናቅረዋል። ጸረ ሕገ መንግስት እንቅስቃሴ ማድረግ፣ የሐሰት ወሬ በማሰራጨት ህዝብና መንግስትን ለማጋጨት ወጣቶች በማነሳሳት የሚሉ ክሶች የተመሰረተባቸው አስራ አንድ ሰዎች በ20 ሺህ ብር ዋስ እንዲለቀቁ የመቀለ ኩሃ ክፍለ ከተማ ፍርድ ቤት በወሰነው መሰረት ትናንት ዋስ ጠርተው ወጥተዋል። እስር ቤት ውስጥ አንድ ወር ከአንድ ሳምንት ጊዜ እንዳሳለፉ የተናገሩት ከተከሳሶቹ አንዱ የሆኑት መምህር ፍቃዱ ጥላሁን በመጀመሪያው ቀን የጸጥታ ኃይሎች ሲይዙን ፖሊሶች ደብድበውናል ብለዋል። በጽዳት ላይ የነበረ ወጣት ለምን በሀገር አቀፍ ደረጃ የተደረገው ጽዳት ዘመቻ እሱን ደግፋችሁ? ለምን ትወጣላችሁ ነው ይሄኛው ነው ምክንያታቸው እንጂ ሌላ ምክንያት ሊያቀርቡት አይችልም። አንድም አንድም እዛ ውስጥ ከነበሩ ወጣቶች አንድም ድንጋይ አንስቶ የወረወር የለም አንድም በጸጥታ ኃይል ላይ ንቅች ያደርግ የለም አሉ። ስለዚህ ተገቢ ያልሆነ ጭፍጨፋ ያካሄደው በዛን ጊዜ የነበረው የጸጥታ ኃይል ነው ማለት ከታሳሪዎች አንዱ የሆኑት የአረና ትግራይ ለዋላዊነትና ዲሞክራሲ ፓርቲ ቁጥጥር ኮሚቴ ምክትል ሰብሳቢ አቶ ጽጋቡ ቆባዕ ሕክምና የማግኘት መብታቸውንም ተነፍገው መቆየታቸውን አመላክቷል። ምንም ያላገባ ነው የታሰር ነው የታሰርኩት በእነዚህ ወጣቶች ሲጠርጉ የነበሩ ያን ጊዜ እኔም በአጋጣሚ ነው እዛ አካባቢ የነበርኩት እና ወጣቶቹ ሲደበደቡ እ ደግሞ ፎቶግራፍ ነው ያነሳሁት። ስለዚህ አንተ ፎቶግራፍ አንስተ ትብዬ በጣም ነው የተደበደብኩና በጣም በጣም ነው። ከዛ ደግሞ የሕክምና መብቴም ያው ተነጥቄ ነው። የፍርድ ሂደቱን ለማጓተት መርማሪ ፖሊስ በተከታታይ ተለዋጭ ቀጠሮዎች እያስያዘ ቆይተዋል ያሉት መምህር ፍቃዱ ፍርድ ቤቱ ጉዳዩን የዋስትና መብታቸውን ማስከበሩ አድንቋል። እኛ የተከሰስንበት ሌላ ጉዳይ ነው ሕገ መንግስት ጋር ተቃውሞ አላችሁ ራይዘ ወይ ሕገ መንግስቱን በሰላም መንገድ መቃወም እንችላለን። ከዛም አልፎ ከሌሎች ክልሎች ጋር ከሌሎች በጣም የሚያሳቀኝም ነው ከሌሎች ክልሎች ጋር ግንኙነት አላችሁ የሚል ነበር። ኢትዮጵያ ውስጥ ነው ያለነው። እንግዲህ ወንድሞቼ ሌላ ቦታ አሉ፣ አማራ ክልልም አሉ፣ አዲስ አበባም አሉ፣ ሌላ ቦታም አሉ ወንድሞቼና ጓደኞቼ። እንዲህ አይነት ዘቃ ለምን ከሌላ ክልል ጋር ግንኙነት አላችሁ የሚል እሱም ጥርጣሬ ነበር። ስለዚህ የመጀመሪያ የነበረው የፍርድ ቤት ሁኔታ መልካም ነበር፣ በሁለተኛው ግን አስፈላጊ ያልሆኑ መርማሪ ፖሊሱ 14 ቀን ይሰጠኝ ይላል። የሚሰጠው 10 እና 12 ቀን ነበር። አስፈላጊ ያልነበረም በ3 ቀን በ2 ቀን ማጣራት የሚችለው ነበር። ዝም ብሎ በወጣቶች እድሜ እንጫወት የሚመስል ሁኔታ ረጅም ቀን ሲያጓትቱ የነበሩ ማለት ከዛ ግን አራተኛው ቀጠሮ በአምስተኛው ቀጠሮ ይሄኛው ጉዳይ እየተስተካከሉ መጡ ማለት ነው። በዚህ አጋጣሚም የዛኔ የመጀመሪያ የነበረው ዳኛና ሴት ነች። የመጨረሻ አካባቢ የነበረው ሶስተኛው ዳኛ ማለትም የአራተኛና አምስተኛ የክሱ ሁኔታችን ያየው እጅግ በጣም ዳደንቀው ይገባል። ምክንያቱም በፋክቱና በዛ በፕሪንሲፕሎቹ ተመስርቶ ነው ሂደቱን ሲያይ ነበረው ማለት ነው። አቶ ጽጋቡም የአቶ ፍቃዱን ሀሳብ ይጋራሉ። ከሌሎች ጋር ግንኙነት አላችሁ ብር ተቀብላችሁ ትሆናላችሁ ተብሎ ነው። ይህም ዝም በየቆጠሮው ይቀያያል፣ እንደዛ ነው። ከዛ ግን የመጨረሻ የነበረው ዳኛ ግን የዋስ መብትን ተሰጥተናል። ከዛ ግን ፖሊሱ አንድ 18 ሰዓት ባህሉ ታስረናል ። ተከሳሾች ስለተወነጀሉበት ጉዳይና ና ስለ እስራታቸውን ተይዘው ሳሉ ተፈጽመው ብናል ስለሚሏቸው በደሎች ምላሽ ለማግኘት የኩሓ ክፍለ ከተማ ፖሊስ አዛዥ የሆኑትን ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀልን ለማግኘት ያደረግነው ጥረት አልተሰካም ይሁን እንጂ አዛዡ ቀደም ሲል ለቪኦኤ ሰጥተውት በነበረ ቃልም የሚከተለውን ብለው ነበር። ሪ ሪ ያ ሲ ንዛ ዓዲ እዚኣ ዛ ክል እዚኣ ክሒዛ ዘና ሰላምን ክንነትን ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ በተለይ ደግሞ በኩሃ ክፍለ ከተማ ህውከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምፅ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብሏል፣ ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ህውከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏል ይቀርባቸዋል፣ ነው ያሉት። ተከሳሾቹ መያዝያ ስድስት ሁለት ነበር በቁጥጥር ስር የዋሉት። ለአሜሪካ ድምፅ ሙልጌታ ጽቡሃ መቅለም